ሁሉም የሰብአዊ እርዳታ ተቋማት በጋምቤላ ክልል የሚያደርጉትን እንቅስቃሴ ለጊዜው መቋረጣቸውን በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ አስታወቁ። እዚህ ውሳኔ ላይ የተደረሰውም በጋምቤላ ክልል በተፈጸመው ጥቃት ሁለት የሰብአዊ እርዳታ ሰራተኞች መገደላቸውን ተከትሎ መሆኑን በኢትዮጵያ የተባበሩት መንግስታት ተጠባባቂ የሰብአዊ እርዳታ አስተባባሪ ስቲቨን ዌር ኦማሞ ለአሜሪካ ድምፅ አስረድተዋል። ሚስተር ኦማሞን በአዲስ አበባ ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል። የተባበሩት መንግስታትና ሌሎች የሰብአዊ እርዳታ ተቋማት ውሳኔ በትናንትናው እለት በጋምቤላ ላይ የተፈጸመውን ጥቃት ተከትሎ የመጣ ነው። ጥቃቱ የተፈጸመው የሰብአዊ እርዳታ የሚያመላልሱ ስለመሆናቸው ግልጽ ምልክት በተደረገባቸው መኪናዎች ላይ መሆኑን የዓለም አቀፉ ድርጅት የኢትዮጵያ ተወካይ ተናግረዋል። በኢትዮጵያ የተባበሩት መንግስታት ተጠባባቂ የሰብአዊ እርዳታ አስተባባሪ ስቲቨን ዌር ኦማሞ ትናንት የሆነውን ለአሜሪካ ድምፅ አብራርተዋል። ጥቃቱን በተመለከተ አሁንም መረጃዎች እየወጡ ነው። እስካሁን የምናውቀው ነገር ምንድን ነው? ሶስት ባልደረቦቻችን ወደ ኑኒል የስደተኞች ካምፕ እየተጓዙ ነበር። ከዚያ በታጠቁ ሰዎች ድንገተኛ ጥቃት ተፈጸመባቸው። ሁለቱ ተገደሉ፣ ሶስተኛው አመለጠ። ምን እንደተፈጠረ ያወቅ ነውም? በሱ ምስክርነት ነው። በጥቃቱ ሕይወታቸው ያለፈው አክሽን አጌንስት ሃንገር ለተባለ ዓለም አቀፍ ድርጅት የሚሰሩ ሁለት ኢትዮጵያውያን መሆናቸውን አስተባባሪው ጠቁመዋል። ለቤተሰቦቻቸው ሲባል እስካሁን ማንነታቸው አልተገለጸም። ጥቃቱ በማን እንደተፈጸመም እስከዛሬ ይፋ የተደረገ ነገር የለም። ኦማሞ አክለው እንዳሉት የእርዳታ ተቋማት እንቅስቃሴም ለጊዜው ተገጥቷል። በተባበሩት መንግስታት ስር ያሉትን ጨምሮ በሁሉም የሰብአዊ እርዳታ ተቋማት በአካባቢው የሚደረጉ እንቅስቃሴዎች ቆመዋል። የሰብአዊ እርዳታ ሰራተኞችን ደህንነት ከማስጠበቅ አንጻር ከመንግሥት ሀሳብ እስክናገኝ ድረስ እኛ እንደ አካባቢ ደህንነት ማኔጅመንት ቡድን ከክልሉ ባለስልጣናት ጋር ለመገናኘት እየጠየቅን ነው ስለተፈጠረው ችግር የበለጠ መረጃ ለማግኘትና በአካባቢው የሚንቀሳቀሱ ባልደረቦቻችን ደህንነት የተረጋገጠ ስለመሆኑ ዋስትና ለማግኘት ነው ያሉት። የኢትዮጵያ መንግስትም ሆነ የጋምቤላ ክልል ባለስልጣናት እስካሁን በጉዳዩ ላይ የሰጡት አስተያየት የለም። ለስብሰባና ለስልጠና ከአካባቢው ርቀው እንደሚገኙ የገለጹ አንዳንድ የጋምቤላ ክልል ባለስልጣናትም አስተያየት መስጠት እንደማይችሉ ነው የተናገሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ